የጀርመኑ ምክትል መራሄ መንግስትና የኢኮኖሚ ሚኒስትር ሮበርት ሀቤክ ከፊታችን ሰኞ ጀምሮ በኬንያ የሚጀምረውን የጀርመን አፍሪካ የንግድ ልውውጥ ጉባኤ ለመክፈት ወደ ኬንያ ይጓዛሉ። ለሁለት ቀናት የሚዘልቀውና በየሁለት ዓመቱ የሚካሄደው የጀርመን አፍሪካ የንግድ ልውውጥ ጉባኤ በምህፃሩ ጋብስ በአህጉሪቱ የተለያዩ አገሮች የሚካሄድም ነው። ጋፕስ የንግድ ግንኙነቶችን ለማጠናከር እና የትብብር አቅምን ለመፈተሽ እንደ መድረክ የሚያገለግል ነው። ምንም እንኳ የቀድሞዋ የጀርመን መራሄተ መንግስት አንጌላ ሜርክል በቅርብ ጊዜ ባሳተሙት የነጻነት ትዝታዎች ከ1954 እስከ 2021 በተሰኘው መጽሐፋቸው ላይ እንደጠቀሱት ትልልቅ የጀርመን ኩባንያዎችን አብረውኝ እንዲሄዱ ለማሳመን ቀላል አልነበረም ብለዋል። አብዛኞቹ ኩባንያዎች በአፍሪቃ ገበያ እራሳቸው ጥቂት እድሎች ብቻ እንዳሉ ነው የተረዱት ሲሉ ነው ያመላከቱት። በአፍሪቃ የፖሊሲ ጥናት ምርምር ኢንስቲትዩት የምጣኔ ሀብት ከፍተኛ ባለሙያ የሆኑት ሰርዋ ፕሬምፔ በአፍሪቃ ላይ ያለው አመለካከት የተጋነነ የፖለቲካ፣ የፖሊሲና የኢኮኖሚ አደጋ ነው ሲሉ አስተያየታቸውን ይሰጣሉ። በአፍሪቃ ላይ ያለው የተጋነነ የፖለቲካ የፖሊሲና የኢኮኖሚ አመለካከት ከስጋቶቹ አንዱ ነው። አፍሪቃ በጀርመን መገናኛ ብዙኃን የምትታወቀው በፖለቲካ ለመረጋጋት፣ በሙስና፣ በደካማ መሰረተ ልማቶች፣ የቢሮክራሲ መሰናክሎች ያሉባት ከፍተኛ የስጋት አካባቢ በመሆኗ ነው። ይህ በእርግጥ የጀርመን ባለሀብቶችን በተለይም የጀርመን መዋለ ንዋይ አፍሳሾችን ወደፊት እንዳይራመዱ ያግዳል። በጥቃቅንና ተኛ ድርጅት እንዲሁም ኩባንያዎች ውስጥ ያሉትን በተለይም ለአደጋ ተጋላጭ የሆኑትን የጀርመን ባንኮች ገሸሽ እንዲሉ ያደርጋል። ቀደም ሲል የነበሩት የጀርመን መንግስታት ለምሳሌ በአውሮጳውያኑ ሃያ አስራ ሰባት ጀርመን የቡድን ሀያ ፕሬዚዳንት በነበረችበት ወቅት የተቋቋመውና አፍሪቃ ሀገራት ኢኮኖሚያቸውን ለማሳደግ ተጨማሪ የግል መዋለንዋይ አድራሾችን ለማፍለቅ ዓላማ ባለው እንደ ኮምፓክት ዊዝ አፍሪቃ ባሉ ውጥኖች የጀርመን አነስተኛ ተቋማትን በማሳመን ብዙ ሙከራዎችን አድርገዋል። እንደ አፍሪቃ ፖሊሲ ጥናት ተቋም፣ በአጠቃላይ ጀርመን ከቅርብ አስርተ ዓመታት ወዲህ በአፍሪቃ ውስጥ በፖለቲካዊም ሆነ በኢኮኖሚ ዘርፉ ንቁ ተሳትፎ አላደረገችም። በአፍሪቃ የፖሊሲ ጥናት ምርምር ተቋም ከፍተኛ የምጣኔ ሀብት ባለሙያ ሰርዋ ፕሬምፔ እንደሚሉት ለዚህ ምክንያት ምክንያቱ የጀርመን ባለሀብቶች አደጋ ይደርስብናል በሚል ስጋት ፍላጎታቸው በመቀነሱ ነው። ብዙዎቹ በአፍሪቃ መዋለ ንዋይ ከማፍሰሳቸው በፊት የመንግስትን ድጋፍ ለማግኘት ይፈልጋሉ። ይህ ድጋፍ የጀርመን መንግስት ያለውን ጥብቅ የበጀት አቋምና የዜጎች ውስጣዊ ልማት ላይ እንዲያተኩሩና የበለጠ እንዲያወጡ የሚያደርጉትን ጫና ግምት ውስጥ በማስገባት ላይሳካ ይችላል። የጀርመን ምክትል መራሄ መንግስት ሮበርት ሀቤክ እንደ አውሮጳውያኑ ሀያ ሀያ ሁለት ደቡብ አፍሪቃና ናሚቢያን ለመጀመሪያ ጊዜ ሲጎበኙ በጀርመን አውሮፓ እና በአፍሪቃ መካከል ያለው ግንኙነት እንደገና እንዲጀምር እና አዲስ አቀራረብ እንዲፈጠር ጥሪ አድርገው ነበረ። በአሁኑ ወቅት ጀርመን 136 ሚሊዮን ዩሮ ማለትም 143 ሚሊዮን ዶላር በናሚቢያ ላይ መዋለ ንዋይ እያፈሰሰች ነው። ይህ መዋለ ንዋይ የከባቢ አየር ብክለትን የማያስከትል የፀሐይ ኃይልና አረንጓዴ ሃይድሮጂን የብረት ማዕድንን ለመቀየር የሚያስችል ነው። የጀርመኑ ምክትል የመራሃይ መንግስትና የኢኮኖሚ ሚኒስትር ሮበርት ሃቤክ ከፊታችን ሰኞ ጀምሮ በኬንያ ሊያደርጉት ባቀዱት የሁለት ቀናት ጉብኝት በቻንስለር ኦላፍ ሾልስ ቅድሚያ እቅድ የተያዘለት ዝርዝር ውስጥ እንደነበረው በአፍሪቃ ትልቁ የጂኦ ተርማል ተክል ከኦልካሪያ የንግድ አጋሮች ጋር ይገናኛሉ። ሾልስ የሰሜን ደቡብ አዲስ የግንኙነት ጅምር እንዲኖርና ይህ ከብዙ የደቡብ ሀገራቶች ጋር በእኩል ደረጃ የጋራ አመለካከቶችን ለማዳበር ያስችላል ሲሉም ተናግረው ነበረ። እንደ ኬንያዊው የኢኮኖሚ ጉዳይ ምሁር ጀምስ ሺክዋቲ የጀርመን የኢንቨስትመንት አካሄድ በአፍሪቃ ብሎም በኬንያ ድርብ ቀውስ ውስጥ ነው የሚገኘው። የጀርመን መንግስት በአውሮጳ በሚታየው ቀውስ ምክንያት ጫና ውስጥም ገብቷል። የጀርመኒ የኢንቨስትመንት አካሄድ ኬንያን ጨምሮ በአፍሪካ ድርብ ቀውስ ገጥሞታል። በመጀመሪያ ደረጃ ጀርመን በውስጥ ቀውስ ውስጥ ነች። በአውሮጳ በሚታየው ግጭት ምክንያትም የጀርመን ኢኮኖሚ ጫና ውስጥ ገብቷል። ወደ አፍሪቃ ስንመጣ እምቅ የጀርመን ኢንቨስትመንቶች ከቻይና እና ከሌሎች የኢኮኖሚ ክፍሎች ፉክክር እየገጠማቸው ነው። በዚህም ምክንያት በአፍሪቃ ያላቸው የመዋለ ንዋይ ፍሰት አካሄድ ጠበኛ አይነት እንዲሆን አድርጎታል። አፍሪቃ ለጀርመን ኩባንያዎች ሰፋ ያለ ብዝሃነትና ጥገኝነትን በመቀነስ ረገድ የእድሎች አህጉር ተደርጋ ትታያለች። በተለይም የከባቢ አየርን የማይበክል የአረንጓዴ የኃይል ምንጭ መሰረተ ልማት አውታሮች፣ እና የመረጃ ቴክኖሎጂ አይቲ ዘርፍ ለመዋለ ንዋይ አፍሳሾች ማራኪ ናቸው። ነገር ግን የኮቪድ ወረርሽኝ እና በአህጉሪቱ አዳዲስ ግጭቶች ከተከሰቱ በኋላ በብዙ የአፍሪቃ አገራት ኢኮኖሚው ክፉኛ ተጎድቷል። የፋይናንስ በጀቶች ተለዋዋጭም ሆነዋል። በጀርመን ከሚታየው የኢኮኖሚ ተግዳሮት በፊት እና የዩክሬን ጦርነት መዘዝን ከመጋፈጧ በፊት አገሪቱ ለብዙ አስርተ ዓመታት በቻይና በምዕራብ አውሮጳ እና በአሜሪካ መዋለ ንዋይ በማፍሰስ ጥሩ ተጠቃሽ ሀገር ነበረች። በርካታ የጀርመን ኩባንያዎች በአፍሪቃ ውስጥ ያሉ ገበያዎች ውስብስብና ለብዙዎች የማይታወቁ ናቸው ብለው ለሚታቀድ የንግድ ስራ ስኬት አይሆንም የሚል አመለካከት ነበራቸው። የአፍሪቃ መንግስታት ክፍትና ለንግድ ስራ ዝግጁ መሆናቸውን በአፍሪቃ የፖሊሲ ጥናትና ምርምር ኢንስቲትዩት ከፍተኛ የምጣኔ ሀብት ባለሙያ ሰርዋህ ፕሬምፔ የአፍሪቃ መንግስታት ክፍትና ለንግድ ስራ ዝግጁ መሆናቸውን ተናግረዋል። አብዛኞቹ የአፍሪቃ ሀገራት በጣም ንቁ የማዋለንዋይ ማስታወቂያና ልዩ የኢኮኖሚ ዘኖችን በተለያዩ የማበረታቻ መርሃ ግብሮች ባለ ሀብቶችን ለማምጣት እየሰሩ ነው ሲሉ ማክለዋል። የጀርመን የተለያዩ የንግድ ኩባንያዎች ከነዚህ የመንግስት ተቋማት ጋር መነጋገር አለባቸው። የመንግስት ባንኮችን ጨምሮ የጀርመን የባንክ ዘርፍ ለ ኢንቨስትመንቶች አዲስ የገንዘብ ድጋፍ ሞዴሎችን በአስቸኳይ ማዘጋጀት አለባቸው። አሁን ያለው አካሄድ ውጤታማ አይደለም ሲሉ የአፍሪቃ የፖሊሲ ጥናት ምርምር ኢንስቲትዩት ከፍተኛ የምጣኔ ሀብት ባለሙያ ሰርዋ ፕሬምፔ አስቴታቸውን ሰጥተዋል።